ታጣቂዎች ይዘውት በነበረው የላሊበላ ከተማ የገናን በዓል ለማክበር የተዘጋጀ መሆኑን የአማራ ክልል መንግስት አስታወቀ። የክልሉ ባህልና ቱሪዝም ቢሮ ምክትል ኃላፊ ዛሬ በሰጡት መግለጫ ክልሉ የወደሙ ንብረቶችን በመጠገል ላይ እንደሚገኝም ተናግረዋል። አስቴር ምስጋናው ስርስራላት የአማራ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ ኤርሚያስ መኮንን ዛሬ በሰጡት መግለጫ የገናንና የጥምቀት በዓላትን ጨምሮ የሚከበሩ በዓላትን በደመቀ ሁኔታ ለማክበር ቅድመ ዝግጅት እየተደረገ መሆኑን ገልጸዋል። ያለው ወር በአማራ ክልል ኮንቴክስት ታህሳስ፣ ጥር፣ የካቲት እነዚህ ወራቶች ከፍተኛ የሆነ ባህላዊ ትዕይንት የሚደረግባቸው ሃይማኖታዊ ስርዓት የሚከናወንባቸው በድምቀት ሰርግ የሚከናወንበት እና ሌሎች ልዩ ልዩ የባህላዊ ጨዋታዎች እና ስነ ስርዓቶች የሚከናወኑበት ወቅት በመሆኑ ይህ ጥሪ በጣም ለየት ያለ ድባብ ይኖረዋል ብለን ስለምናስብ ዝግጅታችን ገናን በላሊበላ የመጀመሪያው እና ዋነኛው ብለን አንደርላይን አድርገን እንደ ቢሮ እየተንቀሳቀስን ያለ ነው። ከውጭ ሀገር የሚመጣው እና ከሀገር ውስጥ ያለውም በሙሉ ተንቀሳቅሶ በላሊበላ ከተማ በታላቁ ደብር ተገኝተን በዓሉን እናከብራለን ብለን ነው ዝግጅት እያደረግን ያለ ነው ማለት ነው። ላሊበላ ከተማ እና እንደ ሌሎች ከተሞች ሁሉ ወረራ ተፈጽሞበታል። መሰረተ ልማቶች ወድመዋል፣ የአየር መንገዱን ጨምሮ አሁን አገልግሎት እየሰጠ አይደለም ማለት፣ ሆቴሎች ተዘርፈዋል። የቴሌ ኮሚኒኬሽን የመብራት እና የመሳሰሉት የውሃ ፓይፖች ሳይቀሩ ተነቃቅለው ከጥቅም ውጪ ሆኗል ማለት ነው። እነዚህን ሪካቨር እንዲያደርጉ ስራ እየተሰራ ነው ማለት ነው። በአማራ ክልል በተለይ የጥር ወር ብዙ ሃይማኖታዊና ባህላዊ ክብረ በዓላት የሚከበርበት መሆኑን ጠቅሰው ከዚህ ቀደም በእነዚህ ክብረ በዓላት ላይ የሚታደሙ ና አዲስ የሚመጡ ቱሪስቶችን ለማስተናገድ በዝግጅት ላይ መሆናቸውንም ገልጸዋል። በተለይ በላሊበላ ከተማ የወደሙ መሰረተ ልማቶችን ጥገና እየተደረገ መሆኑንም አክለው ገልጸዋል። አቶ ኤርሚያስ ጥላት ውሎ ያደረባቸው እና ታርጌት አድርጎ ጥቃት የፈጸመባቸው ከተሞች አሁን መብራት እያገኙ ነው ያሉት፣ እነ ኮምቦልቻን፣ እነ ደሴን እና ሌሎችም እንደዚሁ መብራት እና የቴሌፎን አገልግሎት እያገኙ ነው። ማክሲመም ጥረት እየተደረገ ነው። ይሄንን ተቋሙ በልዩ ሁኔታ እንደሚያደርገው እርግጠኞች ነን። ካልሆነ ደግሞ አማራጮችም አይጠፉም ማለት ነው። ያለን ጊዜ ብዙ የሚያሰራ ከመሆኑ ጋር ተያይዞ በመብራት በኩል ኢዚሊ ማክሰስ ማድረግ ስለሚቻል ቴክኖሎጂ በዛው ልክ ብዙ ስለማይቸግር እናገኛለን የሚል ሙሉ እምነት ነው ያለን። ይሄ በሃይ ሌቭል ከፍተኛ አምራሮች ይዘውት እየተሰራ ነገር ያለ ስራ ስለሆነ ከላሊበላ የሚበልጥ ነገር ስለሌለ አቬላብል ይደረጋል። ይህ በእንዲህ እንዳለ ምክትል ጠቅላይ ሚኒስትር ና የውጭ ጉዳይ ሚኒስትር ደመቀ መኮንን ሰሞኑን የላሊበላን ውቅር አብያተ ክርስቲያናት በጎበኙበት ጊዜ እንደተናገሩት የወደሙ ቅርሶችንና መሰረተ ልማቶችን መልሶ ለመገንባት በሚደረገው ርብርብ የፌዴራል መንግስቱ አስፈላጊውን ድጋፍ እንደሚያደርግ ጠቁመዋል። ቤታችን ፈርሷል፣ ኑሯችን እንዲጨልም ብዙ ጉዳት ደርሶብናል በተወራው አካባቢ። ነገር ግን ነጻነታችንና ትልቁ ሀብታችን እስከተሳፈርና እስከለበስን ድረስ የመልሶ ማቋቋም የፈጣን እርዳታ አገልግሎት ሁሉንም ደረጃ በደረጃ ለማሟላት መንግስት ህብረተሰቡን ይዞ ከፍተኛ ጥረትና ርብርብ ያደርጋል። አይዟችሁ፣ ሁላችንም የመፍትሄ አካል እንሆናለን። የምንቆንዝምበት የምናለቅስበት ጊዜ አልፏል። እንሻገረዋለን። በርቱልን። መልካም ጊዜ ይሁን። የጠቅላይ ሚኒስትር አብይ አህመድን ጥሪ ተቀብለው የሚመጡ ዲያስፖራዎችን ሀገራቸውን በተለየ መልኩ የሚገነዘቡበት መድረክም ተዘጋጅቷል ብለዋል አቶ ኤርሚያስ። ላሊበላን ጨምሮ የቱሪስት መናኸሪያ በሆኑ ከተሞች እንደ ሆቴሎች፣ የትራንስፖርት አገልግሎት ሰጪ ተቋማት እና ሌሎች ተቋማት መልካም መስተንግዶ እንዲሰጡ መነጋገራቸውን አቶ ኤርሚያስ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር